ባለፈው ሳምንት በኤርትራ የጋራ ንቅናቄ ከመሰረቱት አራት በጥብቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ ወደ ኢትዮጵያ መግባታቸው ታወቀ። ከፍተኛ ቁጥር አለ የተባለውን ሰራዊት ይዘው ከኤርትራ የወጡት አዲስ የተቋቋመው የኢትዮጵያ አገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። ሰለሞን ክፍሌ ሁኔታውን ሲከታተል ቆይቷል። ተከታዩን ሪፖርት አጠናቅረዋል። በፕሮፌሰር ብርሃኑ ነጋ ሊቀመንበርነት በአራቱ በትጥቅ ትግል የተሰማሩ ድርጅቶች አዲስ የጋራ ንቅናቄ መመስረቱ በተገለጸ ማግስት ነው የምክትላቸው የአቶ ሞላ አስገዶም ከኤርትራ ወጥተው ወደ ኢትዮጵያ መግባት የተነገረው። ሁለት አበይት የሳምንቱ ክንውኖች ሆነዋል። ለመሆኑ ዋናው የዚህ ዜና ባለቤት አቶ ሞላ አስገዶም ምን ይላሉ? ዩቲዩብ ላይ ያገኘ ነው መግለጫቸው። አለ እኛ ትጥቅ ትግል ስናካሄድ ነበር በትግራይ ሕዝብ ዲሞክራሲያዊ ንቅናቄ ተደራጅተን በየጊዜው ሁኔታዎች እየገመገምን በሄድንበት ቁጥር ትርጉም የሌለውና አዋጭ እንዳልሆነ የሀገሪቱ አጠቃላይ ሁኔታ እየገመገምን የድርጅታችንም የሻእቢያ መንግስትም ሁኔታ በጥልቀት እየገመገምን በምንመጣበት ጊዜ በፊትም ለሀገራችን ይጠቅማል ብለን የጀመርነው ትግል ነበረ። በሂደት ደግሞ ያስተሳሰብ ለውጥ አድርገን ከመንግስት ጋራ በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንፃር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ስደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው። በየቦታው የነበረ የሻእቢያ ወታደር እየተዋጋን እየጠራረግን፣ እንደምታየው ሰው ደክሞ ነው የመጣውና በዚህ ደረጃ ነው የመጣ ነው። የሻእቢያ ሁኔታ በመገምገም ትርጉም የሌለው መሆኑ ሻእቢያ ኢትዮጵያ ከመበታተን ይልቅ ለኢትዮጵያ አንድነት አይሰራም የሚል ነገር ተወያይቶ ነው ተግባብቶ፣ ወደዚህ ደረጃ የደረስነው። አቶ ሞላ፣ አዲስ ስለተመሰረተው ጥምረትስ ምን ይላሉ? ጥምረቱ ምንም ትርጉም የለውም። ትርጉም የለውም ብቻ ሳይሆን ጥምረቱ እንዲሆን ያደረግነው ነው ራሱ እኛ ነን፣ እነሱ አይደሉም። ምክንያት ነበረ። ምን የምልህ እኛ ከመንግስት ጋር አብረን እየሰራን በነበርንበት ሁኔታ ስለነበረ ሆን ብለን ነው ጥምረት እንዲደረግ ያደረግነው። አቶ ሞላ አስገዶም የያዙትን ሰራዊት ይዘው እንዴት እንደወጡና አለሙበት ሲደርሱም ስለተደረገላቸው አቀባበል አውስተዋል። ሁሉም ነገር የተጨረሰ ነው። ከዓመት በላይ ነው የሰላም የቆየን ያውቃል። የመንግስት አካሎች በፊታችን የቆየው የሻውያ ወታደር እየጠራረግን መውጣት አለብን የሚል ነገር በሶስት አራት ቦታ ላይ ሁሉም ታጋይ እየተዋጋ እኛም መስዋዕት ከፍለናል። የቆሰል ጓደች አሉ ግን ጠራርገን ወጥናል። እምልህ ሁሉ የታጠቀ ኃይል ነው፣ ትጥቃለው፣ መሳሪያ አለው። በዛ ደረጃም አሁን እዚህ ሶስት እንትና ያለው በግንባር ደረጃ ሁለት ግንባር ነው የመጣሁት። ስለዚህ ሙሉ ትጥቃለው የተደራጀ ኃይል ነው። በጣም ጥሩ አቀባበል ነው ያደረገልን። ጥሩ ስሜት ነው። አንደኛ ጠብቀነዋል፣ ሀገራችን ነው፣ ህዝባችን ነው። ግን የመከላከያ ኃይሉም ህዝቡም በጣም ወጥቶ ነው የተቀበለን። በጣም ደስ የሚል የሚያኮራ አቀባበል ነው ያደረገልን። አድማጮች ማምሻውን ፕሮፌሰር ብርሃኑ ነጋ በአሁኑ ጊዜ ወደሚገኙበት አካባቢም ደውዬ ነበር በአቶ ሞላ አስገዶም ጉዳይ ላይ መግለጫ ለማውጣት እየተዘጋጁ መሆናቸውንና ከመግለጫው በኋላ ባነጋግራቸው እንደሚመርጡ ገልጸውልኛል። ወደፊት እንመለስበታለን። ቀጥዬ ወደ ሌላ አካባቢ የትግራይ ህዝብ የጋራ ንቅናቄ ምክትል ሊቀመንበር ወዳሉበት ደወልኩ። አቶ መኮንን ተስፋዬን አግኝቻለሁ። ጥቂት ብለውኛል። ለአቶ ሞላ አስገዶም ወደ ኢትዮጵያ መመለስ ምክንያቱ ምን ይመስሎታል? ብያቸዋለሁ። እርሳቸው ማለትም አቶ ሞላ አስገዶምና አብረዋቸው የሄዱ ጥቂት ግለሰቦች ያሏቸው ለግል ጥቅማቸው ያደሩ እንጂ ትህዴንን፣ ማለትም የትግራይ ህዝብ ዲሞክራሲያዊ ንቅናቄን የሚወክሉ አይደሉም ብለዋል። በማከልም አቶ ሞላ የትህዴን አብ ሊቀመንበር ነው የነበረ በድርጅታችን በድርጅታችን አንዳንድ መደብ ስለ ትግሉ ስለ ድርጅቱ ሁኔታው ግምገማ ምናምን ነበር ነበርና የነበረው አንዳንድ ድክመቶች የአመራር ለውጥና አንዳንድ የሰራዊት ጥያቄ ስለነበር የሞላ ሁኔታዎች ስለተገመገመና በከስልጣኑ ለመውረድ ስለተፈለገ በዚህ ሁኔታው ስለያወቀ በዚህ በቅርብ ቀናት የተወሰኑ ጦር ይዘው ወደ ሱዳን እንደሸሸ አሁን ደግሞ በሱዳን አካባቢ ጥረት እንዳለ ነው። ይልጠው አይጋ ፎረም የተባለው የኢትዮጵያ መንግስት ደጋፊ ድረገጽ ትላንት ከብሔራዊ የመረጃና የደህንነት እንዲሁም ከፌዴራሉ ፖሊስ የጋራ ጸረ ሽብር ኃይል የተሰጠ ባለው መግለጫ ላይ አቶ ሞላ አስገዶም ከኢትዮጵያ መንግስት ጋር በሚስጥር ይሰሩ እንደነበርና ተልኳቸውን ፈጽመው እንደተመለሱ ገልጿል። አቶ ሞላ በኤርትራ ያሉ የኢትዮጵያ መንግስት ተቃዋሚዎችን ይሰልሉ ነበር ማለት ነው። ምክትላቸው ለነበሩት ለአቶ መኮንን ተስፋዬ ያስከተልኩት ጥያቄ ነው። ሌላ ችግሩ በመሸፈን እንጂ ለዚህ ተዋውሮ ለመስራት አቅም የሌለው ይሄ ትስስር እና ድርጅቱ በጣም በጥራት በታች ያለው አመራር እውቀት ያለው የትግል ፍላጎቱ በጣም ጥሩ ስለሆነ የሞላ እንደዚህ አይነት ምናም ተዋውረን አልነበረም። ድርጅታችን በጣም ይጠዳ ነው። ስለዚህ በዚህ ሁኔታው ለምን ድርጅታችን ወደ ኋላ ሳይሆን ወደፊት መሄድ አለበት። የሞላ አመራር ችግር አለ። ይህ ድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል። ስለተወለ ተብሎ የሚሆ አሁን ግን ከወያኔ መንግስት ሆነው እንደዚህ ተባብረን እንሰራለን ነበር ምናምን የሚል ውሸት የራሱ ድግመት መሽተን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ውሸት ነው። የወያኔ ካድሬዎች ያደረጉ እንደዚህ ተንኮል እንደዚህ እንደዚህ እንዚህ በዚያነዚህ የሰራ ያልነበረ ነው የሚያውቁት። በዚህ ምክንያት ደግሞ በእርግጠኛ ለመናገር እፈልጋለሁ ምን ያህል ሰዎች ናቸው ይዘው ሄዱት እዛ አቶ ሞላ። አዎ እርግጠኛ ለመሆን አረጋግጠ መናገር አለበት። ምናልባት የተወሰነ ነው የሆኑ ይሄ ሰው ደግሞ በስራ ላይ ተነስተው ብሎ ነው የሄደ። ጦሩ በጣም አሁን የሚገልጽ ያለ ቁጥሩ በጣም በጣም የተጋነነ ነው ብዙ ሰዓት መቶ እየተባለ ነው እንደዚህ ግን አልሆነም። በጣም ትንሽ ጦር ነው የሄደ። ይሄ ደግሞ በስራ ብሎ ነው የተደናገረ ነው እንጂ ምን አይደለም። ስለዚህ አረጋግጠን በቀጣይ ስም ብንያለ መናገር ይቻላል። አሁን በግምት ስንናገር በሰላም ይሄን ያለ አረጋግጠን መናገር ይፈልጋለን። የትግራይ ህዝብ ዲሞክራሲያዊ ንቅናቄ በጽሑፍ መግለጫው ደግሞ ድርጅታችን በእነዚህ ሰዎች ከትግሉ መክዳት ይጠናከራል፣ የውስጡን ችግር ያጸዳል እንጂ አይደናቀፍም። ትግላችን ጸረ ሕዝቡን ስርዓት አስወግዶ ለነጻነት ማብቃት ነው ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ወጣ የተባለው መግለጫ ስለ አቶ ሞላ አስገዶምና የኤርትራ ተልእኮ በስፋት ተንትኗል። ለበርካታ ዓመታት በኤርትራ መንግሥት አማካይነት ሲደራጅ የነበረ የጥፋት ኃይል ብሔራዊ የመረጃና የደህንነት አገልግሎት በዚህ ኃይል ውስጥ ከነበሩ አገር ወዳድ ኢትዮጵያውያን ጋር ምስጢራዊ የሆነ የግንኙነት ስርዓት በመመስረት በተሠራው የተቀናጀ የኦፐሬሽን ሥራ አማካይነት በተደራጀ መልኩ ከነሙሉ ትጥቁና የሰው ኃይሉ ጋር መስከረም 1 2008 ዓ.ም ወደ ሀገሩ እንደ ገባ የጋራ ጸረ ሽብር ኃይል አስታውቋል ይላል። በዚሁም መሠረት በቅርቡ የኤርትራ መንግሥትና ግንቦት ሰባት የተባለው አሸባሪ ጸረ ኢትዮጵያ ድርጅት ባዘጋጁ ትብረት ስምምነት ላይ የስብስቡ ኮር ኃይል የሆነው ዴማት የተባለው ድርጅት ሊቀመንበርና በሻቢያና በግንቦት ሰባት የተመሠረተው ንቅናቄ ምክትል ሊቀመንበር በመሆኑ የተመረጠው ሞላ አስገዶም ከመንግሥት በተሰጠው ተልእኮ መሠረት ሌሎች አገር ወዳድ ጓደኞቹን በማሳመንና በማደራጀት የሻቢያን የጥፋት ተልእኮ ሲያከሽፉና አጠቃላይ ሂደቱን መንግሥት በሚፈልገው መንገድ ሲመሩት ከቆዩ በኋላ ግዳጃቸውን እጅግ አኩሪ በሆነ መንገድ ፈጽመው ኃይላቸውን እንዳለ ከነሙሉ ትጥቁ በመያዝ ወደ እናት ሀገራቸው ተመልሰዋል ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጸረ ሽብር ግብረ ኃይል የተሰጠው መግለጫ። አድማጮች በነገው ዕለት የአገር አድን የጋራ እንቅስቃሴ መግለጫ ደግሞ ምን እንደሚል ለመከታተል እንሞክራለን። ለዛሬው በዚሁ አበቃለሁ።